የእጩዎች ምዝገባ በትላንትና ሁለት ቢጠናቀቅም የምርጫ ቦርድ ለተወሰኑ ክልሎች የምዝገባ ጊዜውን እስከ የካቲት ሰላሳ ማራዘሙን አስታውቋል። የእጩዎች ምዝገባ ከተጠናቀቀባቸው አንዱ በሆነው የድሬዳዋ አስተዳደር አስር የፖለቲካ ፓርቲዎች እጩዎችን ያስመዘገቡ ሲሆን የፓርቲዎችና የአስተዳደሩ የምርጫ ቦርድ ቅርንጫፍ ግንኙነት መልካም መሆኑን የፖለቲካ ፓርቲዎቹ አመራሮች የተናገሩትን ጠቅሶ አዲስ ቸኮል ከድሬዳዋ ተከታዩን አድርሶናል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ እኩለቅ ላይ ባወጣው መግለጫ እንዳስታወቀው በአዲስ አበባ፣ በድሬዳዋ፣ በኦሮሚያ፣ በሐረሪ፣ በጋምቤላ ና በቤኒሻንጉል ጉሙዝ የእጩዎች ምዝገባ ተጠናቋል ብሏል። በሌላ በኩል በአማራ፣ በሶማሌ፣ በአፋር፣ በደቡብ ብሔሮች፣ ብሔረሰቦች ና ህዝቦች እንዲሁም በሲዳማ ክልል ና በምስራቅና ምዕራብ ወለጋ ዞኖች የእጩዎች ምዝገባ እስከ የካቲት 30 መራዘሙን አስታውቋል። የውሳኔውን መነሻ የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ያስረዳሉ ዝግጅት ቀድሞ የቢሮዎችና በቃ በተለይ መጋዘንም ደግሞ ማስቀመጥ ስለሚያስፈልግ እሱን ዝግጅት ባደረጉና ለመከፈት ያስችላሉ በሚባሉ ክልሎች ነው። የካቲት ሀያ አምስት ድረስ የመጀመሪያ ዙሮቹ ምዝገባ ሲያከናውኑ ቆይተዋል። ሁለተኛ ዙር ደግሞ በኋላ ዘይተን የካቲት አስራ አምስት የጀመር ነው ደግሞ በመጀመሪያ ዙር የካቲት አስራ አምስት ከሀያ ስድስት ነበር ያልነው። ዛሬ ደግሞ አራት ቀን ጨምረን ደግሞ ለነሱ ለሁለተኛው ዙርም እስከ ሰላሳ ድረስ ሆኗል ማለት ነው። ስለዚህ የጦቹ ምዝገባ በአጠቃላይ ተጨማሪ ቀናት በሁለቱም ዙር አራት አራት ቀን የጨመር ነው ያው አራቱ ቀናት የተጨመሩባቸው ምክንያቶች ደግሞ ለምሳሌ እኛ መቃስና ቆቶች በትራንስፖርቴሽን ችግር የተነሳ ቢሮዎች ያልተከፈቱባቸው ቦታዎች ነበሩ። አንዳንድ ቦታዎች ላይ ደግሞ ቢሮዎችን ተከፍቶ አስፈጻሚዎች አልተሟሉም እየተባለ እጩዎች ቅሬታ ያቀረቡባቸውን ቦታዎች ስለነበሩ በአጠቃላይ ሁለቱን አንድ ላይ ከግምት ውስጥ በማስገባት ተጨማሪ አራት ቀናት ማለት ጀምረናል ማለት ነው። እጩዎች ምዝገባ ከተጠናቀቀባቸው አካባቢዎች አንዱ የሆኑ ድሬዳዋ ለህዝብ ተወካዮች ምክር ቤት ሁለት ለአስተዳደር ምክር ቤት ደግሞ መቶ ሰማኒያ ዘጠኝ ወንበሮች ያሉ ሲሆን ለእነኙ ወንበሮች ለመወዳደር ስለተመዘገቡ ፓርቲዎች የአስተዳደሩ ምርጫ ቦርድ ቅርንጫፍ ኃላፊ አቶ ዚያድ ያሲን መሀመድ ይናገራሉ። በከተማና በገጠር የተመዘገቡ የእጩዎች ተወዳዳሪ ፓርቲዎች አሉ። እነዚህ መካከል ወደ አስር የሚደርሱ ፖለቲካ ፓርቲዎች አንደኛው ገዢ ፓርቲ ብልጽግና፣ አብን፣ ኢዜማ ኢህአፓ ኢትዮጵያ ህዝባዊ አብዮታዊ ፓርቲ ማለት ነው። ህፃነትና ለአንድ ትኩር ፓርቲ እናት ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ አዲስ ትውልድ፣ የመላው ኢትዮጵያ አንድነት ፓርቲ እሱም አለበት። እነሱ ፓርቲዎች ናቸው የተመዘገቡት ማለት ነው። በዛ መሰረት በስምንቱም ቢሮዎች ለሁለት ክልል መስተዳደር እና ሁለት የክልል ምክር ቤት ለሁለት የህዝብ ኳት ምክር ቤት ምዝገባው እናካሄደው በከተማ መስተዳደር ለሁለቱ የተወካዮች ምክር ቤት 14 እጩዎች ተመዝግበዋል ለተለያዩ ፓርቲዎች፣ እንዲሁም ለክልል ምክር ቤት በአጠቃላይ ሶስት መቶ አስር እጩዎች ተመዝግበዋል። ድሬዳዋ ላይ በክልል ፓርቲነት ተመዝግበው የነበሩት የድሬዳዋ ነዋሪዎች አንድነት ፓርቲና ህብረት ለነጻነትና ለዲሞክራሲ ፓርቲዎች በብሔራዊ ምርጫ ቦርድ መስፈርቱን አላሟላቸውም ተብለው ከውድድሩ ውጪ ሆነዋል። የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር አቶ ሲሴ አየለ ለድሬዳዋ ምክር ቤት አብንን ወክሎ በእጩነት ሲመዘገቡ። የህብረት ለነጻነትና ለዲሞክራሲ ፓርቲ አባል አቶ ጀማል ኡመር ደግሞ የነጻነትና እኩልነት ፓርቲን ተቀላቅለው በእጩነት መመዝገባቸውን ከፓርቲው ህዝብ ግንኙነት ያገኘነው መረጃ ያመለክታል። በዋናነት የማህበራዊ መሰረቱ ድሬዳዋና ዙሪያዋ የነበረው ሰርዳ የተባለ ፓርቲም በምርጫ ቦርድ ከተሰረዙ ፓርቲዎች መካከል ነው። እጩዎቻቸውን ካስመዘገቡ ፓርቲዎች መካከል አንዱ የሆነው ኢዜማ በምርጫ ቦርድ ለመወዳደር የመወዳደሪያ ቅጽ ከወሰዱት ሰማኒያ አምስት አባሎች አብዛኞቹ ሳይመዘገቡ ቀርቷል ብሏል። ይህም በቢሾፍቱ በአንድ አባሉ ላይ በተፈጸመው ግድያ ከተፈጠረው ፍርሃት ጋር የተያያዘ ሊሆን ይችላል ሲሉ የፓርቲው የድሬዳዋ ኃላፊ አቶ ወንደሶን አሰፋ በተለይ ለቪዮ ገልጸዋል። በምርጫ ሂደቱ ላይ እኛ ጋር ተመዝግቦ የነበረው ለከተማ ገጠር ላይ መግባት አልቻለም። ገጠር ተወካዮቻችንም ፖሊስ በሚል መንገድ ነው አንፈልግም ብለው ውርጭ ይዛል ምን ለተደረጉ አናቅም። ስለዚህ ወደ ገጠር ለመግባት አልቻለም። በምዝገባ እየመጡልን ሰማንያ የሚጠጉ አባላቶቻችን ነበሩ እና አሁንም አውቀው እስከ መጨረሻ ድረስ ሄደው የነበሩ በስተ መጨረሻ ላይ ግን በፍራቻ ምክንያት እና ሌሎች የእኛ እንድናውቀው ወይም ልንደርስበት ያቻልነው ሌሎች ተጽዕኖዎችን ተጨምረው በአሁኑ ሰዓት ላይ ከሰማኒያ አምስት ሰዎች ውስጥ ያለን ቁጥር እጅግ በጣም አነሰ ነው። አብን ከባልደራስ ና ከመያ አደጋ በጋራ ለመስራት መስማማታቸው በመገናኛ ብዙሃን ቢነገርም በድሬዳዋ ግን አብን ና መያድ እጩዎቻቸውን ለየብቻ አስመዝግበዋል። የአብን ድሬዳዋ ቅርንጫፍ ኃላፊ አቶ ድርባ አለኝ ፓርቲያቸው ካለው ውስን አቅም አንጻር ብዙውን የከተማ ኗሪ ሊደርስ ባለመቻሉ ሀያ ስድስት እጩዎችን ብቻ አስመዝግበዋል ብለዋል። ወደ ሀያ ሰባት የሚደርሱ እጩዎች አስመዝግበናል። አንድ በፓርላማ የሚወከል እጩ ተወዳዳሪ ነው። ሌሎቹ ሀያ ስድስቶቹ ለድሬዳዋ ከተማ የክልል ምክር ቤት የተመዘገቡ ተወዳዳሪዎች ናቸው ማለት ነው። በድሬዳ በሚካሄደው ምርጫ ተፎካካሪ ይሆናሉ ተብለው ከሚጠበቁ ፓርቲዎች መካከል ኦፌኮ ኦነግም ሆነ ኦብነግ እጩዎቻቸው አለማስመዝገባቸውን ከምርጫ ቦርድ ያገኘ ነው መረጃ ያመለክታል። በቀጣይ የአስፈጻሚዎችና ስልጠና ላይ እንደሚያተኩሩ የምርጫ ቦርድ ኮሚኒኬሽን ዳይሬክተር ሶላያናሽ መልስ በተለይ ለቪ አስታውቀዋል። ለዚህም 140 አስፈጻሚዎች መመልመላቸውንና በተፎካካሪ ፓርቲዎች እያስገመገሙ መሆናቸውንም ተናግረዋል። በሀገር አቀፍ ደረጃ እስካሁን 15 ፓርቲዎች ለመወዳደር መመዝገባቸውን የምርጫ ቦርድ ኃላፊዋ ብርቱካሚ ደግሳ ከሁለት ቀበፊት መግለጻቸውን ጠቅሶ ቪኦኤ ዘግቦ ነበር። ለአሜሪካ ድምፅ ሬዲዮ አዲስ ሸኮል ከድሬዳዋ